በጋምቤላና ሱዳን ድንበር አካባቢ በተከሰተው ግጭት ከ 9 500 በላይ ኢትዮጵያ ዜጎች መፈናቀላቸውን የክልሉ መንግስት አስታውቋል። የጋምቤላ ክልል ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ኡጌቱ ኦዴንግ በደቡብ ሱዳን ኃይሎች ኤስፒኤልኤም አይ ኦ በተባሉ ታጣቂዎች መካከል ባለፈው ሳምንት ማክሰኞ በአውሮፓውያኑ መጋቢት 8 2022 መሆኑ ነው። በተቀሰቀሰው ግጭት ሳቢያ ድንበር አካባቢ ከሚኖሩ ኢትዮጵያውያን መካከል የአንድ ሰው ሕይወት አልፏል። ስድስት ሰዎች ደግሞ ቆስለዋል ብለዋል። በደቡብ ሱዳን በኩል ሉል ራይ ኳንግ የተባሉትን የደቡብ ሱዳን ሕዝቦች መከላከያ ኃይል አመራር ለማግኘት ጥረት እያደረግን እንገኛለን። ናኮሮ መልካ ቀጣዩ ልከዋል። የጋምቤላ ክልል ፕሬስ ሴክሬተሪያት ጽሕፈት ቤት ኃላፊ አቶ ጌቶ አዲንግ ለቪኦኤ ግጭቱ ባለፈው ሳምንት ውስጥ በደቡብ ሱዳን መንግስት ኃይሎችና ኤስፒልኤም አይኦ በተባሉ መንግስትን የሚቃወሙ ታጣቂዎች መካከል ነው የተከሰተው፣ ብለዋል። በዚህም ሳቢያ በጋምቤላ እና ደቡብ ሱዳን ድንበር ላይ የሚኖሩ የኢትዮጵያ ዜጎች ላይ ጥቃት ተፈጽሟል፣ የሞትና መቁሰል አደጋም ገጥሟል ሲሉ ኃላፊው ያብራራሉ። ችግሩ የተከሰተው የባለፈው ሳምንት ማክሰኞ ላይ ነው። ምንቹ ያው ራሱ ኤስፒኤሌዎች በመከፋፈል ነው። ከዚህ በፊት ኤስፒኤሌ አይኦ የሚለው አለ። ኦፖዚሽን ፓርቲ ገቨርመንት ደግሞ ወደ ውስጥ የቀረበት ነበር ሁለቱ ነው። ያኔ ከሁለት ሺ አስራ አምስት ጀምሮ እርስ በእርስ በመከፋፈል እና በውጊያ ላይ እንደነበረ ሁላችን እናስታውሳለን። እርስ በእርሳቸው ያው የነበራቸው ኢንተርናል ግጭት በመፈጠር መክሰኞ ዕለት ትልቅ ውጊያ ነበር። በማላቸው የአይዮ ቡድን በመንግስት በኩል ስለተሸነፈ ድንበር ተሳግሮ ወደኛ በኩል የመጣበት ሁኔታ በቅርበት የነበሩ አራት ቀበሌዎች አሉ ድንበር ላይ ያለው በለረ ወረዳ አንድ ቀበሌ በሌምኩን የሚባል በጀኮው ደግሞ ሶስት ወረዳ አሉት። ለድንበር ቅርበት ስለነበረው ከማዶ የጠቆሰው ትልቅ መት እዚህ አካባቢ ያሉ ማህበረሰብ ክፍል ጉዳት ውስጥ ገብቷል። ስድስት ሰው የኮፍል ሰው ለበት እንደተማለ አንድ ሰው ሞቷል። የደቡብ ሱዳንን የሚቃወሙ ታጣቂዎች የጋምቤላን ድንበር አቋርጠው በመግባትም ዝርፊያ ፈጽመዋል ሲሉ ተናግረዋል ኃላፊው። ንብረቶች የዘረፉበት እንገጠም አለ። የገበሬዎች በቆሎ፣ በግና ፍየል ያኔ ከብቶች ሜዳ ላይ ስለነበሩ የተወሰነ የወሰዱአሉ ባንዲራም ሳይቀር ማለት የኢትዮጵያና የገንቤላ ባንዲራ ዛም ቀበሌ ላይ ያገኙ የወሰዱበት እንገጠም አለ። በታጣቂዎቹ የተፈጸመውን ግድያና ዝርፊያንም ተከትሎ በኑዌር ዞን ላሪና ጂካ ወረዳዎች በአራት ቀበሌ ውስጥ የሚኖሩ በርካታ ዜጎች መፈናቀላቸውን ነው የክልሉ ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ጌቱ የተናገሩት በክልሉ ላይ የተከሰተው ወደ አንድ ሺ ዘጠኝ መቶ አርባ ስምንት ሀውስሆልድ የፈናቀሉበት ሁኔታ አለ። ወደ ቶታል ስንወስደው ወደ ዘጠኝ ሺ አምስት መቶ ዘጠና አንድ ህዝብ አካባቢ ከቦታቸው የተፈናቀሉበት ሁኔታም አለ። እነዛን በቅርበት ላለው አጎራባጭ ወረዳዎች ወይም ቀበሌዎች ላይ ናቸው የሚገኙት። የተዘረፉ እቃዎችን ለማስመለስ መንግስት የጸጥታ ኃይሉን በማሰማራት አስፈላጊውን ጥረት እያደረገ ነው፣ ያሉት አቶ ጌቱ ለተፈናቃዮችም የአስቸኳይ ጊዜ ድጋፍ ለማድረግ እና ወደ ቀያቸው ለመመለስ ይሰራል ሲሉ ተናግረዋል። እሱ በኋላ መንግስት የሚያደርገው ነገር ሊኖር ይችላል ግን ሙሉ በሙሉ መንግስትም ሳይሆን ለጋስ ድርጅቶች በእኛ አቅርቦት ያሉ ስላሉ እነዚህንም ለጋስ ድርጅቶች ይህን ዘጠኝ ሺህ የፈናቀለው ማህበረሰብ ወደ ቀያቸው የሚመለሱበት ድጋፍ ማግኘት አለባቸው የሚል አቋም ነው። ያዝ ነው። ሙሉ በሙሉ የተፈናቀለው ሴቶች ና ህጻናት ናቸው። ወንዶች ግን ወደ ቦታው እየተመለሰ መሆኑ በአሁኑ ሰዓት። አሁንም ሌላው ማስመለስ ትንሽ ድጋፍ ያስፈልጋል ያለውን ስለተዘረፈ ያልተፈናቀለው ሰው ቤት ጋ ገብቶ አብሮ እየበሉ ስለሆነ በኋላ ሲያል ሲጠበቅ ሰው የሚሄድበት ቦታ ስለለ እነዚህንም በኋላ ከመንግስትም ከተለያዩ ለጋስ ድርጅቶች ድጋፍ ያስፈልጋቸዋል ያልኩ ከዛ አንጻር ነው። በግጭቱ ምክንያት ሸሽተው ወደ ኢትዮጵያ ላሬና ጂካው ግዛቶች የገቡ ደቡብ ሱዳናዊያን መኖራቸውን የጠቆሙት አቶ ጌቱ ሰዎቹን የማስመለስ ስራም ተሰርቷል ብለዋል። ከሰው ሱዳን ወደኛ ግዛት የገቡትም ወደ ግዛታችሁ እንዲመለሱ የመስራት ስራ ተሰርቷል። ይህን ቢሆን ውጊያ ሳይሆን የእኛ አካባቢ ለካ ወደ አካባቢያችሁ ተመለሱ የሚልም ትዕዛዝ ተሰጣቸው። አሁንም ሁሉንም የእኛ ግዛት በሙሉ ፍሪ የሆነበት ሁኔታም አለ። ቁጥራቸው ይታወቃል። ከሱዳን ደቡብ ሱዳን የመጡት ያው አይታወቅም። ሰዎቹ ወታደር ስለሆኑት መቆጠርም ያን አልተቻለም። ዞሮ ዞሮ የአዮ አይል ነው ወደዚህ የመጣ እነዚህም ደግሞ ወደ ማዶ የሚመለሱበት ውይይት ተደረገው እንዲመለሱ ተደርጓል። ና በስፔን ላይ እርስ በእርስ ግጭት ከዚህ በፊትም ጋምቤላ ሕዝብ ላይ ያደረሰውም ችግር የለም። እሱ ከሙርሌ ጋር የሚያያዝ ያለ እነዚህም የሰው ሱዳን ጀኮ ና የኢትዮጵያ ጀኮ አብረውም እርስ በእርስ በመተሳሰር እንደዚሁ መንግስት ለመንግስት በቅርበት ያሉት አጎራባጆች ውይይት ሲያደርጉ ና በተለያየ ጉዳዮች አብሮ ስንሰራ ነበረ። በአሁኑ ሰዓት ግን የሙርሌ ጉዳይ ትንሽ የቀዘቀዘበት ሁኔታ ማላ ከዚህም በፊት እርምጃ ሲወሰድባቸው አሁን ወደ ኋላ የተመለሱ ናቸው። በዚህ ጉዳይ ዙሪያ ከደቡብ ሱዳን መንግስትም ሆነ ታጣቂዎቹ እስካሁን የተሰማ ነገር የለም። የአሜሪካ ድምፅ የደቡብ ሱዳን የመከላከያ ኃይሎች ቃል አቀባይ ጀኔራል ሉል ሯይ ኮአንግ በስልክ ለማግኘት ከትላንት ጀምሮ ያደረገው ጥረት አልተሳካም። ለአሜሪካ ድምፅ ናኮር ምልካ ካምቦ።